ከደቡብ ሱዳን ወደ ኢትዮጵያ አይሎ የነበረው ፍልሰት እየቀነሰ መምጣቱ ተገልጿል። ከኤርትራ ወደ ኢትዮጵያ የሚገቡ ስደተኞች ቁጥርም ከአምናው ዘንድሮ ቢቀንስም የፍልሰቱ መጠን ግን አሁንም ከፍተኛ መሆኑ ተነግሯል። ከኤርትራውያን ስደተኞች መካከል ከሰማንያ አንድ ሺህ በላይ የሚሆኑ ወደ ተለያዩ የኢትዮጵያ ከተሞች ገብተው እንደሚኖሩ ቢገመትም አድራሻዎቻቸው በትክክል እንደማይታወቅ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አመልክቷል። መለስካቸው አመሃ ተጨማሪ አለው። ሰሞኑን በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ያወጣው መረጃ እንደሚያመለክተው በኢትዮጵያ የሚገኙ የስደተኞች ቁጥር 736317 ደርሰዋል። ከእነዚህ መካከል ምንም ደጋፊ የሌላቸውና ከወላጆቻቸው የተለዩ ልጆችና ሕፃናት 37859 እንደሆነም መረጃው ያረጋግጣል። ከጠቅላላው የስደተኞች ቁጥር 52.8 በመቶ ሴቶችንና ልጃገረዶችን ያጠቃልላል። ስደተኞቹ ጥቂት የማይባሉ አገሮች ዜጎች ቢሆኑም አብዛኛውን ቁጥር የያዙት በቅደም ተከተል የደቡብ ሱዳን፣ የሶማሊያና የኤርትራ ዜግነት ያላቸው ስደተኞች መሆናቸውም ይኸው መረጃ ያረጋግጣል። በደቡብ ሱዳን አሁን የሚታየው የእርቅና የመረጋጋት አዝማሚያ በስደተኛ ቁጥር ላይ ምን ያህል ተጽዕኖ አሳድሮ ይሆን ጥያቄን ለኮሚሽኑ የኢትዮጵያ ጽሕፈት ቤት የሕዝብ ግንኙነት ከፍተኛ ረዳት ለሆኑት አቶ ክሱት ገብረ እግዚአብሔር አቅርቤላቸው ነበረ። ደቡብ ሱዳን እየተካሄደ ባለው የሰላም ጥረት ለውጦች የታዩ ይመስላሉ ከመረጋጋት አንጻር። ስለዚህ ቁጥሩም እንደዚሁ በተመሳሳይ መልኩ የቀነሰበት ሁኔታ አለ። አሁን በአማካይ በ በወር የምናገኘው እስከ ሁለት ሺህ ሊደርስ ይችላል። ይሄ በአንድ ወቅት በአንድ ቀን ይመጡበት የነበረ ሁኔታ ነው እና ትልቅ መሻሻል አለ። ነገር ግን ይዝለቅ አይዝለቅ ገና ከወዲሁ ምንም ማለት አይቻልም። እንደ ኮሚሽኑ መረጃ ከሆነ 150484 ኤርትራውያን በኢትዮጵያ ውስጥ በስደተኝነት ይኖራሉ። መረጃው ጨምሮ እንደሚለው ከእነዚህ ውስጥ 81078 የሚሆኑት ኤርትራውያን ስደተኞች ስርዓትንና ድንብን የተከተለ ባይሆንም ወደ ኢትዮጵያ ገብተው እየኖሩ ናቸው የሚል ግምት እንዳለ ይናገረና የእነዚህ ስደተኞች አድራሻ ወደፊት እንደሚረጋገጥ ያብራራል። ይህን ጉዳይ አቶ ክሱት ገብረ እግዚአብሔር በይበልጥ ያስረዳሉ። እንግዲህ በአጠቃላይ በእኛ ፋይል ውስጥ የተመዘገቡ ከመቶ ሃምሳ ሺህ በላይ ትራይንስ ስደተኞች መኖራቸው ይታወቃል። ነገር ግን ሁሉም በተቀመጡበት፣ በተመደቡበት ካምፖች ይኖራሉ ማለት አይደለም። ስለዚህ ይህንን ለማጣራት ምግብ ሲሰራጭ፣ ምግብ ሲሰጥ በየወሩ የሚመጡትን ሰዎች መከታተል ሲንጀምር ለተከታታይ ሶስት ወራት ወደ ሰማንያ አንድ ሺህ የሚጠጉ ስደተኞች ምግብ ሳይወስዱ ቀርተዋል። ይህ ማለት ይላሉ አቶ ክሱት፣ እነዚህ ስደተኞች ቢያንስ በዚያች ምግብ በሚታደልበት ወቅት በካምፓቸው አልነበሩም። ታዲያ ይሄ በተደጋጋሚ በአንድና በሁለት ወራት ከታየ ወዴት ሄዱ ማለት ይቻላል። አቶ ክሱት ገብረ እግዚአብሔር የት ነው ያሉት የሚለው ገና በማጣራት ላይ ነን። ኢትዮጵያ ውስጥ በተለያዩ የኢትዮጵያ ከተሞች ውስጥ እየኖሩ ሊሆን ይችላል። የተወሰኑት ወደ አውሮፓ ወደ ምንም ከሚሞክሩት ጋር እድላቸውን የሞከሩ ሊሆን ይችላሉ። ስለዚህ በሚቀጥለው ወር ይህንን ለማጣራት እና ግልጽ ስዕል ለማግኘት በከተሞችም፣ ከሁን በፊት የምናደርጋቸው ቆጠራዎች በካምፖች ላይ የተወሰኑ ነበሩ። በከተሞችም ጥሪ አድርገን የኤርትራ ስደተኞች የሆናችሁ ኑ ብለን ሰብስበን የቆጠራ የማካሄድ ሀሳብ አለን። ስለዚህ ያኔ ነው የምናውቀው ምን ያህሎቹ ኢትዮጵያ ውስጥ አሉ፣ ምን ያህሎቹስ ከኢትዮጵያ ውጭ ሄደዋል የሚለውን ለመወሰን ይረዳናል። የኢትዮጵያ መንግስት በአጠቃላይ ስደተኞችና ጥገኝነት የሚሹ የባዕድ አገር ተወላጆች በታወቁ መጠለያ ሰፈሮች እንዲኖሩ ይጠበቃል። ይሁንና ለአንዳንዶቹ በሕክምና በድህንነትና በሰብአዊ ጉዳዮች ምክንያት በከተሞች እንዲኖሩ ይፈቅዳል። 7427 እንዲህ ያሉ ስደተኞች በአዲስ አበባ እንደሚኖሩም ይኸው ኮሚሽኑ ያወጣው መረጃ ያብራራል። መንግስት የፈቀደው ከስደተኞች ሰፈር ውጭ የመኖር ፖሊሲ ራሳቸውን ችለው እስከኖሩ ድረስ ለኤርትራውያን ስደተኞች በአዲስ አበባና በሌሎች የአገሪቱ ከተሞች እንዲኖሩ አስችሏቸዋል ይላል የስደተኞች ኮሚሽን መረጃ። በየጊዜው የጨመረ የሚሄደው የስደተኞች ቁጥርና ለስደተኞች ህይወት አስፈላጊ የሆነውን ሁሉ ለማሟላት የሚደረገው ጥረት ግን ሊጣጣም እንዳልቻለ አቶ ክሱት ገብረ እግዚአብሔር ያብራራሉ። በተለይ በአሁኑ ጊዜ እያደር ከሚያሻቅበው ዓለም አቀፋዊ የእርዳታ ፍላጎት አንጻር ፈተናው ከባድ መሆኑንም ይጠቁማሉ። ድሮም ቢሆን የጠየቅነውን ያህል ማግኘት በጣም ችግር አለ። ለምሳሌ እያገባደድ ነው ባለው አመት ከጠየቅ ነው ወደ 35 ፐርሰንት፣ 35-36 ፐርሰንት ብቻ ነው ያገኘ ነው። ስለዚህ ይህ ምን ማለት ነው? ትኩረታችን በጣም ወደ ህይወት አድን ወደሆኑ መሰረታዊ ነገሮች ላይ ብቻ እናደርጋለን ማለት ነው። በዓለም የግጭቶችና እርዳታ ፍላጎቱ መጠን በጣም ጨምረዋል። በሀገራችንም ቢሆን እንደዚሁ ከኤልኒኖ ጋር በተያያዘ ፍላጎቱ ከስደተኛ ውጪ ያሉ ፍላጎቶች ጨምረዋል። ስለዚህ በ2016 ከአምናው የተሻ የተሻለ ነገር ብዙም አይጠበቅም። ነገር ግን ወደፊት የምናየው ነው የሚሆነው። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን እንደሚለው የኢትዮጵያ መንግስት በአጠቃላይ ወደ ሀገሪቱ ገብተው ጥገኝነት ለሚሹ ስደተኞች የክፍት ድንበር ፖሊሲን ይከተላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ